በኮምፒውተሮ ላይ ከጉግል ወይንም ከማይክሮሶፍት መለያ አጠገብ ከቀይ ማስጠንቀቂያ ምልክት ጋር ፓስወርድዎን ወይንም የሚስጥር መግቢያውን የመስረቅ ሙከራ ተደርጓል የሚል ድንገተኛ ማሳሰቢያ ብቅ ይላል። ከዚያ በኋላ የማሳሰቢያ መልእክቱ ተቀባዮች ለኢሜይላቸው የተሻለ ጥበቃ እንዲደረግለት ይፈልጉ እንደሆነ ጥያቄ ይቀርብላቸዋል እሺ ወይንም እምቢ ከሚል ምርጫ ጋር። እሺ የሚለውን የሚጫን የኢሜይል አድራሻው ይጠለፋል፣ ይላል ለዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በግብፅ ስለ ኢሜይል ጠለፋ መረጃ ያሰባሰበው ራሚ ራውፍ። ጠላፊው አንዴ መግቢያ ካገኘ የኢሜል መልእክቱን በሙሉ ለማየትና ለመገልበጥ ከአራት ወይም ከአምስት ደቂቃ ያነሰ ጊዜ በቂው ነው። ከዚያ በኋላ የፈለጉትን ማድረግ ይችላሉ። ኢሜይሉን ሙሉ በሙሉ በቁጥጥራቸው ስር ያውሉታል። ራሚ ራውፍ በግብጽ የዲጂታል ነጻነት የኢንተርኔት ስለላና የቅድመ ምርመራ ጉዳዮች አጥኒ ነው። ራውፍ እንደሚለው ባለፉት ሳምንታት በኢሜይል የሀሰት ማስጠንቀቂያ የደረሳቸው በመቶዎች የሚቆጠሩ የሰብአዊ መብት ተሟጋቾች፣ ጋዜጠኞች እና አክቲቪስቶች የኢሜይል መልእክቱን ወደ አምነስቲ ኢንተርናሽናል አስተላልፈዋል። ራውፍ እንደታዘበው በተለይ እነዚህ መልእክቶች በብዛት ሲላኩ የነበረው እንደ ጎርጎሮሳዊ አቆጣጠር የ2011ዱ የግብጽ አብዮት በሚታሰብበት በጎርጎሮሳዊው ጥር 25 ነበረ። እነዚህ ጥቃቶችም በፖለቲካዊ ምክንያቶች እንደሚፈጸሙ ራውፍ እርግጠኛ መሆኑን ይናገራል። ባለፉት አምስት ዓመታት መንግሥት የሚያወጣቸው ደንቦች ዓላማ በሕዝባዊ እንቅስቃሴዎችም ሆነ በግል ሕይወት ውስጥ ቁጥጥሩን ማጠናከር ነው። ሰዎች ራሳቸውን እንዲቆጣጠሩና አንዳቸው ሌላኛቸውን እንዲሰልሉ ማድረግ። ግብጽ በደነገገቻቸው ህጎች አማካይነት ካለፈው ዓመት ወዲህ በኢንተርኔት ላይ የምታካሄደውን ቁጥጥር አስፋፍታለች። ከቅርብ ቀናት ወዲህ የመገናኛ ብዙኃን ደንብ አውጪዎች የማህበራዊ መገናኛ ዘዴዎችን ደንቦች ይበልጥ አጥብቀዋል። በፌስቡክ፣ በትዊተር እንዲሁም በኢንስታግራም ከ5 ሺህ በላይ ተከታይ ያለው ማንኛውም ሰው በሚዲያ ስራ እንደተሰማራ ስለሚቆጠር በባለስልጣናት ክትትል ስር ይወድቃል የሚያወጧቸው መረጃዎች ያለ ፍርድ ቤት ትዕዛዝ ሊታገዱና ሊከለከሉ ቅጣትም ሊጣልባቸው ይችላሉ። እገዳዎቹን ቪፒኤን ተብሎ በሚጠራው የኮምፒውተር ፕሮግራምን በመሳሰሉ ፕሮግራሞች ለማስቀረት የሚሞክር ቢያንስ ሁለት ዓመት የሚደርስ እስራትና እስከ 150 ዩሮ የሚጠጋ የገንዘብ ቅጣት ይጠብቀዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ህጎቹ የሚያስፈልጉት በብሔራዊ ጸጥታ ስጋት ምክንያት ነው ይላሉ። በአሁኑ ጊዜ የግብፅ ፓርላማ አባላት የሐሰት ዜናዎችን ለመቆጣጠር ያስችላል የሚሉትን ህግ እያረቀቁ ነው። የሐሰት ዜናዎቹ ጸሐፊ የሚሉትም የታገደውን የሙስሊም ወንድማማቾች ማህበር ነው። አሁን በሀገሪቱ የሚሰራባቸው ህጎች አጠራጣሪ ተደርገው የሚወሰዱ መረጃዎች እንዲታገዱ ይፈቅዳሉ። በአሁኑ ጊዜ ግብጽ ውስጥ አምስት መቶ የሚሆኑ ድረገጾች ታግደዋል። ከመካከላቸው የድንበር የለሹ የጋዜጠኞች ቡድን እንዲሁም የቅርብ ጊዜው ማርዳ ማርስ የተባለው ተቺ ድረገጾች ይገኙበታል። በራሁፍ አመለካከት በግብጽ ሲቪሉ ማህበረሰብ ጸጥ እንዲል ጠንካራ ጫና አለ። ይሁንና በእርሱ እምነት ይህ አይሳካም። ኢንተርኔቱን በገደብከው ቁጥር ሰው የተጣለበትን እገዳ አልፎ ለመሄድ ይሞክራል። በሌላ በኩል ደግሞ እርምጃው ሰውን በማስፈራራት ሀሳቡን በኢንተርኔት ከማስፈሩ በፊት ሁለቴ እንዲያስብ ያደርጓል። ሆኖም እኔ ተስፋ ቆርጠው ይተውታል ብዬ አላስብም፣ አይሆንምም። ራውፍ፣ ኢንተርኔት የህብረተሰቡ አንድ አካል ተደርጎ መወሰድ ይኖርበታል ይላል። በእርሶ አስተያየት ነጻ ፕሬስ፣ ነጻ ትምህርት ቤቶች፣ ነጻ ራዲዮ ሲኖር ኢንተርኔትም ነጻ ይሆናል።